የፌስቡክ መስራችና ዋና ስራ አስፈጻሚ ማርክ ዙከርበርግ ከፕሬዝደንት ኦባማ ጋር ኢትዮጵያ ይሄዳል። ለሁለት ቀናት ይፋ ጉብኝት የፊታችን እሁድ ምሽት አዲስ አበባ የሚገቡትን የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ኢትዮጵያ ውስጥ ለሰብአዊ መብቶች ጉዳይ ትኩረት እንዲሰጡ የሚጠይቁ በመቶዎች የሚቆጠሩ የተባሉ የትዊተር መልእክቶች የአንድ የቴሌቪዥን ስርጭት ቀጥታ ፕሮግራምን ማጨናነቃቸው ተዘግቧል። የዩናይትድ ስቴትስ አቋም የተቃዋሚ አባላትና የሲቪል ማህበረሰቡ እሴቶችን እንዲሁም የህዝቡንም ሀሳብን የመግለጽ ነጻነት መብቶች ማክበር መሆኑን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አስታውቀዋል። ሰለሞን አባተ ዝርዝሩን ይዟል። ፕሬዚደንት ባራክ ኦባማ ከትናንት በስቲያ ምሽት ማክሰኞ ማለት ነው ኮሜዲ ሴንትራል በሚባለው የቴሌቪዥን መዝናኛ አውታር ላይ በሚተላለፈው ዘ ዴይሊ ሾው ፕሮግራም ላይ ቀርበው ነበር። የፕሮግራሙ አቅራቢ ጆን ስቲዋርት ላለፉት አስራ ስድስት ዓመታት በሰሉ አስቂኝ አቃቂሮቹ የፖለቲካውን ዓለም፣ ፕሬዚደንቶቹን ጨምሮ ፖለቲከኞቹንና ፖሊሲዎቻቸውን ሲጠርብ እንደሚባል፣ በሽሙጥ በአሽሙር በስላቅ ሲተች ኖሯል። አሁን ስቲዋርት ሊሰናበት መሆኑ እየተሰማ ባለበት ጊዜ ፕሬዚደንት ባራክ ኦባማን ለሰባተኛ ጊዜ ጋበዘ። በኦባማና በስቲዋርት መካከል የነበረው ንግግር እጅግ ጣዕመኛ ደግሞም ቁም ነገረኛ አልፎ አልፎም ቧልተኛ ብጤ ነበር። ስቲዋርትን እየወደዱት ሊሄድባቸው የመሆኑን ነገር ፕሬዚደንቱ አላመኑም። በብርቱ ስልጣናቸውም ሊያስቀሩት አልቻሉም። ለማንኛውም ለዚያ ጠራቢያቸው ፍቅር እና ክብራቸውን ገልጸው ተለያይተዋል። አንተ ለዚህች ሀገር ታላቅ ስጦታ ነህ። አሁን ወደ ዋናው ነጥባችን ልግባ። ፕሬዚደንቱና ስቲዋርት እንዲህ የተሟሟቀውን ጭውውት ያደርጉ በነበረበት ወቅት የዴይሊ ሾው የትዊተር አድራሻ በታላቅ ማዕበል እየተመታ ነበር። ቮካቲቭ የሚባል የኢንተርኔት የብዝሃ ሚዲያ ውጤት እንደዘገበው ከሐምሌ 14 ከትናንት በስቲያ አንስቶ ማለት ነው እስከ ነገ ዓርብ ሐምሌ 17 2007 ዓመተ ምሕረት በሚዘልቅ አምስተኛ የማህበራዊ ሚዲያ ዘመቻ በመቶዎች የሚቆጠሩ የትዊተር መልእክቶች ፕሬዚደንት ባራክ ኦባማ ለግማሽ ሰዓት እየተናገሩበትና እየተጨዋወቱበት የነበረውን በአሜሪካውያን እጅግ የሚወደደውን ዘ ዴይሊ ሾው የትዊተር መልእክት አጨናንቀውት ነበር። መነጋገሪያው የኢትዮጵያውያን መልእክት ለኦባማ ነው። ሃሽታግ ኢትዮፒያንስ ሜሴጅ ቱ ኦባማ የዘመቻው ተሳታፊዎች የፊታችን እሁድ አዲስ አበባ የሚገቡትን የአሜሪካ ፕሬዚደንት ትኩረት ለማግኘት በብርቱ ተረባርበዋል። በአጫጭር መልእክቶችና በፎቶግራፎች የታጀቡ መልእክቶች ናቸው ትዊት ሲደረጉ የነበረውም። እባኮ ጠቅላይ ሚኒስትሩ ጋዜጠኞችን፣ አንዳርጋቸውን፣ ኢትዮጵያውያኑን ሙስሊሞች እንዲፈቱ ይንገሯቸው። ፍትህ ዋጋ አለው ይንገሯቸው። የኢትዮጵያ መንግስት ጋዜጠኞችንና ተቺዎቹን ለማሳደድ ጸረ ሽብር አዋጆችን እየተጠቀመ ነው። ኡስታዝ አቡበከር የኢትዮጵያ የሰላማዊ ትግል አርአያ፣ አሁን ያለው ወህኒ ቤት ነው። ሰዎች እውነተኛ ብሶታቸውን ስላሰሙ እንዲህ ሊደረጉ ይገባቸዋል። በፎቶዎች የተደገፈ ትዊት ነው። የእምነት ነፃነት የሚደራደሩበት አይደለም። ሽብር ፈጠራን መጋፈጥ ያስፈልጋል፣ ነገር ግን መከናወን ያለበት ውጤታማ ለመሆን ከዓለም አቀፍ ሕግጋት ሳያፈነግጡ ነው። የኢትዮጵያ ሙስሊሞች ከሕዝቡ ቁጥር ከግማሽ በላይ ናቸው። ጸረ ሽብርተኝነት ህዝቡን ለመጨፍለቅ መሳሪያ እየሆነ ነው። ሚስተር ፕሬዚደንት፣ ኢትዮጵያ ውስጥ ከዲሞክራሲያዊ አመለካከት ተሟጋቾች ጋርም ይነጋገራሉ ብለን ተስፋ እናደርጋለን። የኢትዮጵያ መንግሥት ጸረ ሽብር ህጉን ያላግባብ መጠቀሙን እንዲያቆም ይንገሩልን። ስለ አፍሪካውያን ፍትሕና ዲሞክራሲ የገቡትን ቃል ያስታውሱ። ብዙ፣ እጅግ በጣም ብዙ ናቸው ትዊቶቹ። ኮሜዲ ሴንትራል ወይም ዴይሊ ሾው ወይም ጆን ስቲዋርት ለፕሬዚደንቱ አቅርበውላቸው ይሆን? ይህንን ለማጣራት እየሰራሁ ነው። ማምሻውንም ወደ ዋይት ሃውስም ደውዬ ነበረ። ምላሽ ወይም መድረስ አለመድረሱን እንዳረጋገጥኩ ይዘንላችሁ እንቀርባለን። ለማንኛውም የትዊተር መልእክቶቹን አምሃሪክ ቪኦኤ ኒውስ ዶት ኮም ገብታችሁ ሁሉንም ማየት ትችላላችሁ። ይህ በእንዲህ እንዳለ የፌስቡክ መስራችና ዋና ስራ አስፈጻሚው ማርክ ዙከርበርግ ከፕሬዝደንት ባራክ ኦባማ ጋር ሰሞኑን ኢትዮጵያ እንደሚገባ ተሰምቷል። የዙከርበርግ ጉዞ ዓላማ ምን እንደሆነና ለምን ከፕሬዝደንቱ ጋር እንደሚጓዝ ለጊዜው በዝርዝር የታወቀ ነገር የለም። ለማንኛውም ለዚህም ምላሽ ለማግኘት እየሰራን ነው። በተገኘ ጊዜ እናሳውቃቸዋለን። ከፌስቡክ ጋር እየተገናኘን ነው። በሌላ በኩል ደግሞ ፕሬዚደንት ባራክ ኦባማ ወደ ኢትዮጵያ እየተጓዙ ባሉበት በዚህ ወቅት የኢትዮጵያ መንግስት ተቃዋሚዎችን እያሰረ ነው፣ ስለዚህ የአሜሪካ መንግስት ሀሳብ ምንድን ነው ተብለው የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጃን ኪርቢ ዛሬ በጋዜጠኞች ተጠይቀው ነበር። ለጊዜው ስለ ጉዳዩ መረጃ እንደሌላቸው ኪርቢ ተናግረው የሀገራቸውን መንግስት አቋም ግን አስረድተዋል። በመገናኛ ብዙሃን ላይ የሚዘገበውን ከመስማት በስተቀር ይህንን አስመልክቶ ግንኙነት ተፈጥሮ ይሁን አይሁን አላውቅም። ይሁን እንጂ በየትም ስፍራ የተቃውሞ አባላት መከበር እንዳለባቸው የሚያምነው የኛ አቋም ለረጅም ጊዜ የኖረና የማይናወጥ ነው። ሕዝባዊነትን እንደግፋለን። ለተቃውሞ አባላቱ፣ ለሲቪል ማህበረሰቡ አስተዋጽኦ ክብር አለን። ዜጎች የሚያስቡትን የመግለጽ ነጻነት ሊከበርላቸው አሳታፊ በሆነ የፖለቲካ ሂደትም ፍላጎታቸው እንዲካተቱላቸው እንደሚገባ እናምናለን። እነዚህ መብቶች ሲረገጡ በቅርበት እንመለከታቸዋለን። በጉዳዩ ላይ ግን የቅርብ መረጃ የለኝም። ፕሬዚደንት ባራክ ኦባማ ኢትዮጵያን ሲጎበኙ የመጀመሪያው በስራ ላይ ያሉ የዩናይትድ ስቴትስ ፕሬዚደንት ሊሆኑ ነው።